ጤና ይስጥልኝ አድማጮች፣ የኮሌራ ወረርሽኝ የደቡብ አፍሪቃ ሀገራትን ከ10 ዓመት ወዲህ በብርቱ መምታቱ ተዘግቧል። ካለፉት አራት ወራት ወዲህ በደቡባዊ የአፍሪቃ ሀገራት ከ1000 በላይ ሰዎች በኮሌራ ሕይወታቸውን አጥቷል። በ10 ሺዎች የሚቆጠሩት ደግሞ በብርቱ ገዳይ የኮሌራ ወረርሽኝ ተጠቅቷል በወረርሽኙ እጅግ የተጎዱት ሀገራት ዲሞክራቲክ ሪፐብሊክ ኮንጎ ከደቡብ አፍሪቃ ሀገራት ሞዛምቢክ ዚምባብዌና ዛምቢያ ናቸው ወደ ሰሜን ሲል ደግሞ ኮሌራ በኢትዮጵያም ጉዳት አድርሷል አብራችሁን ቆዩን በከፍተኛ ሁኔታ ተላላፊ ከሆነው የኮሌራ በሽታ ባክቴሪያ ጋር ንክኪ ሲፈጠር በሰዓታት ውስጥ ብርቱ ተቅማጥና የሰውነት ድርቀት ይከተላል። ባክቴሪያው አግኝቷቸው በፍጥነት ከታከሙ ሰዎች መካከል ለሞት የሚዳረጉት ከአንድ ከመቶ በታች ናቸው። ነገር ግን ከዓለም ድሃ ሀገራት መካከል አንዷ በሆነችው ዛምቢያ ሕክምና ቢያገኙም የሟቾች ቁጥር ከሶስት ከመቶ በላይ ነው። ሰዎች በጎስቋላ መንደሮች ተፋፍገው በድህነት ከሚኖሩባቸው ሀገራት አንዷ በሆነችው ዛምቢያ ከአምስት ወራት በፊት ወቅታዊ ዝናብ ከጀመረበት ጊዜ አንስቶ ከ740 በላይ በኮሌራ ወረርሽኝ የተነሳ የሞቱ ሰዎች ቁጥር ተመስግቧል። ኮሌራን በተመለከተ እጅግ አሳሳቢው ጉዳይ በሽታው ሰዎችን በያዘ በሰዓታት ውስጥ ሊገድል መቻሉ ነው። ሰዎች ካልታከሙና እንክብካቤ ካላገኙ ከ3 እስከ 4 ቢበዛ 24 ሰዓት ውስጥ ሊሞቱ ይችላሉ። በሁለተኛ ደረጃ የኮሌራ ወረርሽኝ ስርጭት በከተሞች በተለይ ደካማ የንጽህና አጠባበቅና የውሃ አቅርቦት ባለባቸው አካባቢዎች እጅግ ፈጣን ነው። ኮሌራ በአብዛኛው የሚስፋፋው በተፈጥሮ አደጋ በተጎዱ አካባቢዎች ነው። በማዕከላዊ አፍሪቃ ሪፐብሊክ የባንጉ የአርብቶ አደሮች ተቋም ኃላፊና የተላላፊ በሽታዎች አጥኚ ያፕ ቦም በተፋፈጉ ጎስቋላ መንደሮች ውስጥ መኖር ለወረርሽኙ መስፋፋት ዋነኛ ሰበብ መሆኑንም አክሏል። መጸዳጃ ቤቱ ከመጠጥ ውሃ ጉድጓድ እጅግ ቅርብ የሆነ አንድ መኖሪያ ቤትን እስኪ በምናባቸው ሳሉ። በመጸዳጃ ቤቶችና በመጠጥ ውሃ አቅርቦቱ ላይ በቀላሉ የባክቴሪያው ንክኪ ይኖራል። ያ እንዳውም የተለመደው ነው። በርካታ ሰዎች ተፋፍገው ወደሚኖሩባቸው የስደተኞች መጠለያ ጣቢያዎች አሊያም በጎርፍ አደጋ ወደ ተጠቁ አካባቢዎች ብትሄዱ የመጠጥ ውሃው በኮሌራ በሽታ አማጩ የቪብሮ ባክቴሪያ እጅግ የተበከለ ነው። በብዙ የአፍሪቃ ሀገራት የኮሌራ ወረርሽኝን በፍጥነት እንዲዛምት የሚያደርጉ በርካታ ምክንያቶች አሉም ይላሉ የጤና ባለሙያውም። ኮሌራ በአብዛኛው ለግጭት፣ ለጸጥታ እጦትና ለድህነት በተጋለጡ አገራት የፍትሃዊነት እጦት ምልክት ነው። ምክንያቱም ኮሌራ በተመሳሳይ መልኩ ምዕራባውያን አገራት ላይ ቢከሰት ከፍተኛ ክትባት አላቸው። ጉዳዩ እዚህ እጅግ የተለየ ነው። የጤና ባለሙያው የዘረዘሯቸው ምክንያቶች በአሁኑ ጊዜ ከኮሌራ ወረርሽኝ ጋር ግብግብ በገጠሙት በእያንዳንዱ የአፍሪቃ ሀገራት ውስጥ ይገኛሉ። በደቡብ አፍሪካ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት አንያ ዱ ፕሌሲስ በዶችቬሌ ተጠይቀው ከአየር ንብረት ለውጥ ጋር በተገናኘ በየጊዜው የሚጨምረው የከፋ የጎርፍ መጥለቅለቅ በኮሌራ ወረርሽኝ ላይ ተጽዕኖ አለው ሲሉ ጽፏል። ቀጣናው በአሁኑ ወቅት እያጋጠመው ባለው የዝናብ ወቅት የተነሳ ኮሌራ በብዛት ይከሰታልም ሲሉ በጽሁፍ ምላሽ ሰጥቷል። ነገሩን የበለጠ የከፋ የሚያደርገው ደግሞ የኮሌራ ወረርሽኝን ለመከላከል የሚያግዙ ክትባቶች መሟጠጣቸው ነው። ደቡብ ኮሪያ ውስጥ የሚገኝ አንድ የመድኃኒት አምራች ኩባንያ በአፍ የሚሰጥ የኮሌራ መከላከያ ክትባትን በአሁኑ ወቅት በብቸኝነት ያመርታል። ኩባንያው በሳምንት 700ሺ ብልቃጥ ክትባቶችን ለገበያ ያቀርባል። የመድኃኒት ፍላጎቱ ግን ከኩባንያው አቅም በላይ አራት ጥፍ መድረሱን ድንበር የለሽ የሐኪሞች ቡድን መረጃ ይጠቁማል። በፃንነት ወቅት ከሚሰጠው የተለመደ የጸረ ኮሌራ ክትባት በተለየ መልኩ ወረርሽኙ ሲከሰት የሚመረተው በልዩ ትእዛዝ ነው። የመድኃኒት አምራሽ ኩባንያዎች መድኃኒቶች በተፈለጉ ቁጥር ወዲያው ያመርታሉ ማለት አይደለም። በዚያ ላይ የአምራሾቹ ፍላጎት ከአንዱ የሌላኛው የተለየ ነው። በደቡብ አፍሪቃ ኬፕታውን ዩኒቨርሲቲ ለአፍሪቃ ክትባት ተቋም የክትባት ባለሙያዋ ኤዲና አምፖንሻ የራስን አቅም የማጎልበት ወሳኝነትን ያሰምሩበታል። በሽታዎች በሁሉም የዓለም ክፍሎች በተመሳሳይ መልኩ ቅድሚያ አይሰጣቸውም። የማምረት አቅምህን በተለይ የኮሌራ በሽታ ወረርሽኝ በከፋ ሁኔታ በተከሰተባቸው የዓለማችን ክፍሎች ብታጎልብት ያ ማለት ሀገራት የባለቤትነት ኃላፊነቱን በመውሰድ በራሳቸው አቅም በመመስረት የጤና መርሃ ግብራቸውን በተሻለ ሁኔታ መደገፍ ይችላሉ ማለት ነው። የኮሌራ መከላከያ ክትባት ምርት ባለፉት አስር ዓመታት እጅግ ከፍተኛ ጭማሪ አሳይቷል እንደ ጎርጎሪዮስ አቆጣጠር በ2013 ዓ.ም 2 ሚሊዮን ብልቃጥ የነበረው የክትባት ምርት በ2022 ወደ 36 ሚሊዮን ብልቃጦች ግድም ክምችቱ ከፍ ብሏል። እንዲያም ሆኖ ይህ መጠን አሁን ታይቶ በማይታወቅ ሁኔታ በዓለም አቀፍ ደረጃ ቁጥሩ ከፍ ያለውን የኮሌራ ወረርሽኝ ለመከታተል በቂ አይደለም። ኤቲና አምፖንሻ ያክላሉ። የኮሌራ መከላከያ ክትባቶችን የምንጠቀመው ወረርሽኙን ሲከሰት በሽታው እንዳይዛመት ለመጠነ ሰፊ መከላከል ዘመቻ ነው። ያ ማለት የምናመርተው ለተወሰኑ ሀገራት የተወሰነ መጠን ነው። ክትባት በሽታ ለመዋጋት ከሚረዱ በርካታ መሳሪያዎች ውስጥ አንዱ ብቻ መሆኑንም ባለሙያዎቹ ይጠቁማሉ። ይልቁንም ከክትባት ባሻገር ሀገራት እንደ የማህበረሰብ ጤና ነክ የሆኑ ሌሎች የወረርሽኙ መከላከያዎች ጉዳዮች ላይ ቢያተኩሩም ይመክራሉ። ህብረተሰቡ የመጠጥ ውሃን አፍልቶ እንዲጠቀም፣ ጥሩ የንጽህና አጠባበቅ እንዲኖረው ትምህርት መስጠቱ ላይ ሊተኮርም ይገባል ይላሉ። ቀላል የሚመስሉ ግን ደግሞ እጅግ ጠቃሚ የሆኑ ልማዶችን ማለትም እጅን መታጠብ፣ ንጹህና አስተማማኝ የውሃ ምንጮች አቅርቦቶችን ማጎልበት እንዲሁም የውሃ ጥራት ምርምርና ክትትልን ማጠናከር ልብ ሊባል እንደሚገባም ጠቁሟል። ወደ ቀጣዩ ዘገባችን እንሻገር። ለቸኮሌት ምርት ዋነኛ ግብአት የሆነው የካካዎ ምርት ባለፉት ጥቂት ወራት ዋጋው በዓለም ዙሪያ በሦስት እጥፍ ጨምሯል። ገበሬዎች ከፍተኛ ክፍያ እንዲፈጸምላቸውና ከድህነት አረንቋ እንዲወጡ ይሻሉ። ሲታይ ቀላል የሚመስለው ጉዳይ ግን የዚያን ያህል ቀላል አይደለም። የቅርብ ጊዜ ዋጋ እንደሚያመለክተው ከሆነ አንድ ሜትሪክ ቶን ካካዎ 10 ሺህ ዶላር አውጥቷል። ያ ማለት በተመሳሳይ መጠን ከሚገመት የመዳብ ዋጋ በ1,300 ዶላር ግድም ከፍ ያለ ነው። ከአንድ ዓመት በፊት አንድ ሜትሪክ ቶን ካካዎ ከዘንድሮ እጅግ ዝቅ ባለ ከ3ሺህ ዶላር በታች ይሸጥ እንደነበር የገበያ ጥናቶች ያመለክታሉ። ነገ የሚጀምረው አምስተኛው ዓለም አቀፍ የካካዎ ጉባኤ የገበሬዎቹ መሠረታዊ ጥያቄን በዋናነት ይመለከታል ተብሎ ይጠበቃል። ጉባኤው ከነገ እስከ ረቡዕ ሚያዝያ 16 ቀን 2016 ዓ ም ቤልጅየም ብራስልስ ከተማ ውስጥ ይከናወናል። የዘንድሮ ጉባኤ ዋነኛ ትኩረቱ ለዘላቂ የካካዎ ምርት የበለጠ መክፈል የሚል ነው። ከባቢ አየርን በማይጎዳ መልኩ ካካዎ ለሚያምርቱ ሀገራት ከፍተኛ ክፍያ መፈጸም ስለሚቻልበት መንገድም በዋናነት ያጤናል ተብሏል። ጉባኤው እያበበ የመጣው ዓለም አቀፍ የካካዎ ገበያ በተቃራኒው አስቸጋሪ ጉዳዮችንም ከጀርባው ሸሽጓል። በቸኮሌት ምርት ዳጎስ ያለ ገቢ የሚያገኙ ሀብታም ሀገራት በድሀ ሀገራት ገበሬዎች የድህነት ጫንቃ መረማመድ የለባቸውም የሚለው ድምፅም እያስተጋባ ነው። ሀብታም ሀገራት ገቢያቸው በጥፍ ሲጨምር የካካዎ አምራች ገበሬዎች ግን ከዓመት ዓመት የዕለት ህይወትን መግፋት ተስኗቸው ይንገታገታሉ። ከዓለማችን የካካው ምርት ሁለት ሶስተኛው መገኛ የሆኑት የምዕራብ አፍሪቃ ሁለት ሀገራት ናቸው፤ አይቮሪኮስትና ጋና። ለእነዚህ ድሃ ገበሬዎች ከፍተኛ ክፍያ መፈጸም የህፃናት ጉልበት ብዝበዛን ሊያስቀር ይችላልም ሲሉ ይተነትናሉ ተንታኞች የምዕራቡ ዓለም ነጋዴዎች ደግሞ የድሃ ገበሬዎችን ጥቅም ማስጠበቅና የጉልበት ብዝበዛን ማስቀረት የዘላቂ ልማት ዋነኛ ግብ ነው ይላሉ። የህፃናት የጉልበት ብዝበዛውም የካካኦ አምራች ገበሬዎች የድህነት ኑሮም ከንግግር ባሻገር ጠብ ያለለት ነገር የለም። አራተኛው ዓለም አቀፍ የካካዎ ጉባኤ በዓለም አቀፍ የካካዎ ድርጅት አዘጋጅነት እንደ ጎርጎሪዮስ አቆጣጠር በ2018 ጀርመን ቤርሊን ከተማ ውስጥ ሲከናወን ይከናወን ከመላው ዓለም 65 ሀገራት የተውጣጡ በካካዎ ምርት ላይ የሚሳተፉ ከ1500 በላይ ታዳሚያንን አሰባስቦ ነበር። ምናልባት የዘንድሮ አምስተኛው ጉባኤ እንደተባለው የአፍሪቃውያኑን ህፃናት የጉልበት ብዝበዛና የድሀ ገበሬዎች ህይወትን ይቀይር ይሆን? ወደፊት የሚታይ ነው። አድማጮች፣ በሁለት ርዕሰ ጉዳዮች ላይ ያጠነጥነው የትኩረት በአፍሪቃ መሰናዶ በዚሁ ይደመድማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።